ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ሐምሌ ስምንት ቀን 1997 ዓ ም ለጅቡቲ መንግስት አንድ የተማጽኖ ደብዳቤ ጽፎ ነበር። በኢትዮጵያ መንግስት የሚፈጸመውን ግድያ ተቃውመውና የዚህ ግድያ ፈጻሚ የሆነው ስርዓት አካል አለመሆን የሚያበሩትን የውጊያ ሄሊኮፕተር ኤምአይ 35 ይዘው ጅቡቲ የገቡትን ካፒቴን በኃይሉ ገብሬና ረዳት አብራሪውን አብዮት ማንጉዳይ አሳልፋ ለኢትዮጵያ መንግስት እንዳትሰጥ የሚጠይቅ ነበር ደብዳቤው። ከአስራ ሶስት ዓመታት በኋላ በቅርቡ ከኢትዮጵያ እስር ቤት የተለቀቀው በኃይሉ ገብሬ እርሱና ረዳት አብራሪው በከፍተኛ ሚስጥር ዝግጅት አድርገውበት ሄሊኮፕተሩን ካሳረፉ በኋላ ጅቡቲ ከሚገኘው እንግሊዝ ኤምባሲ ጥገኝነት ለማግኘት ሞክረው ከሶማሌላንድ ታገኛላችሁ በሚል ማታለያ በሶስተኛው ቀን ጅቡቲ ለኢትዮጵያ መንግስት አሳልፋ ሰጥታቸዋለች እንደነገረን አምነስቲ ጅቡቲ አሳልፋ እንዳትሰጣቸው የሚጠይቀውን ደብዳቤ ሲጽፍ በሀይሉና ባልደረባው ቢሾፍቱ በሚገኘው አየር ኃይል እስር ቤት ከገቡ ሀያ ስድስት ቀናት ተቆጥሮ ነበር። ለመሆኑ ጅቡቲ ስታርፉ ይህን ሊመጣ እንደሚችል አልጠረጠራችሁም ነበር የሚል ጥያቄ አንስቼለት ነበር። ለካፒቴን በሀይሉ ገብሬ አልጠረጠርንም። እንግዲህ ዓለም አቀፍ ህግ ይህንን ነገር የሚፈቅድ አይነት አይደለም። ምናልባት በሁለቱ ሀገሮች መካከል የተለየ ስምምነት ካለ አላውቅም ግን ዞሮ ዞሮ ሁለቱም አገሮች ቢሆን የሚገዙት በተባበሩት መንግስታት ህግ ስለሆነ በዛ ህግ መሰረት ደግሞ ባይሆን በራሳቸው ህግ ሊጠይቁን ይገባል አሊያም ደግሞ ወደ ሌላ ሀገር አሳልፈው ሊሰጡን ይገባል እንጂ መልሰው ይሰጣሉ ብዬ አላሰብም። ካፒቴን በኃይሉ ገብሬ ነገሌ ቦረና ተወልዶ ያደገው አለም ጤና ነው። ባህር ዳር ዩኒቨርሲቲ ተማሪ በነበረበት ወቅት ለኢትዮ ኤርትራ ድንበር ጦርነት በ1990 ዓ ም ተመልምሎ አየር ኃይል ለአብራሪነት ገባ። ስልጠናውን ከወሰደ በኋላ ለሰባት ዓመታት በሄሊኮፕተር አብራሪነት ሰርቷል። ሰኔ ሁለት ቀን ድሬዳዋ ከሚገኘው የአየር ኃይል ተነስተው ወደ ጅቡቲ ለመሄድ የወሰኑበትን ምክንያትም ጠይቄዋለሁ። ለስር ያበቃኝ ምክንያት እንግዲህ አስራ ዘጠኝ ዘጠና ሰባት ምርጫ ተከትለው የተከሰተው ሁኔታ ነው። የወቅቱ የፖለቲካ ሁኔታ ከፍተኛ መነቃቃት የነበረበት ነበር። እኔም ደግሞ ያው አብሮ ከነበሩ የአየር ኃይል ባልደረቦች ጋር እነዚ ይነበረበት ሁኔታ እና ሀገሪቱ ምን አይነት አቅጣጫ መከተል አለባት የእኛ ስሙና ምንድን ነው የሚለውን እርስ በርስ እንወያዩ ነበረ። ስለዚህ አገሪቷ በትክክልም ወደ ዲሞክራሲ እንድትገባ እንፈልጋለን። የእኛ ሚና ደግሞ ሁልጊዜም ገለልተኛ ሆነን ሕዝቡን ማገልገል ሀገራችንን መጠበቅና ማገልገል እንደሆነ እናምን ነበር። እና ስለዚህ ይህንን የገለልተኝነት እና የሀገር አገልጋይነት አቋም ይዘን ነበረ። በወቅት የሚንቀሳቀስ የነበረው እና ከኛ የሕዝብ ተቃውሞ ነበረ። ያንን ተቃውሞ ለማስቀም የተደረገው ምላሽ ግን እጅግ አስከፊ ስለነበረ ተቃውሟችን ለመግለጽ እና በሞራልም ከዚህ በኋላ እንዲህ አይነት ሁኔታዎች ማገልገል ተገቢም ስላሉም ነበረ። በቀ ነው። ሁለቱ አብራሪዎች ተይዘው ወደ ድሬዳዋ በማግስቱ ደግሞ ወደ ደብረ ዘይት ወይም ቢሾፍቱ አየር ኃይል ከመጡ በኋላ ከፍተኛ ስቃይ እንዳሳለፉ ይገልጻል። እንግዲህ ፍርድ ቤት የቀረብኩት ከሁለት ዓመት ከአምስት ወራት በኋላ ነው። እስከዛ ጊዜ ድረስ ከዛ በፊት ባሉት በተለይ የመጀመሪያዎቹ የእስር ጊዜያቶች ላይ ከፍተኛ ችግር ሲደርስብኝ ነበር። ድብደባም ይፈጸምብኝ ነበረ። አውጣ፣ ሌሎች እነማናሉበት፣ እንደዚህ ያደርጉ አስበዋል፣ ሌሎች ምናምን የሚሉ ጥያቄዎች ነበሩና እንደዚህ አይነቶችን ድብደባ ይፈጸምብኝ ነበር። በወቅቱ ካፒቴን ባህሉ ገብሬ ከእስር ቤት ለማምለጥ ሙከራ ማድረጉንም ያስታውሳል። ነገር ግን ከታሰረበት ክፍል እንጂ ከግቢው መውጣት ስላልቻለ ተመልሶ ተያዘ። ይህ ድርጊት ለባሰና ለከፋ ድብደባ እንዳጋለጠው ይናገራል። ከማምለጥ ሙከራ አድርገሃል ከተባልኩ በኋላ ግን የነበረው ድብደባ እጅግ ከፍተኛ ነው። ብዙም ጉዳት ደርሶ ነበረ። ያው በጊዜ ሂደት እየሻረ መጣኝ። መልክቶች አሉ አሁን ካፒቴን በኃይሉ፣ ጉዳዩ ይታይ የነበረው በጦር ፍርድ ቤት በመሆኑ የህግ እውቀት ባይኖረውም ጠበቃ ማቆም ስላልተፈቀደለት በራሱ ነበር የተከራከረው። በመጨረሻ እርሱ እድሜ ልክ፣ መቶ አለቃ አብዮት ማን ጉዳይ ደግሞ አስራ አምስት አመት ተፈረደባቸውና ወደ ዝዋይ ማረሚያ ቤት ተላኩ። መቶ አለቃ አብዮት የእስር ጊዜውን ጨርሶ ባመክሮ በመፈታት አሁን ከሀገር ውጭ ይገኛል ብሎናል። በኃይሉ ዝዋይ እስር ቤት ጥቂት እስረኞች በሚ የሚገኙበትና ጨለማ ክፍል በሚባለው ቦታ ቢታሰርም ለእርሱ ግን ከባዱ ጊዜ የወላጅ እናቱን ህልፈተ ሕይወት እስር ቤት ውስጥ ከተረዳ በኋላ መሆኑን ገልጾልኛል። መጀመሪያ ውስጥ ጊዜ ያጡ እስክመጣ ነበር እናቴ በየሳምንቱ እስክመጣ ነበር። ግን እድሜዋ እየገፋ ከሄደ በኋላ አሁን መጨረሻ ሚያዚያ ከሁለት ላይ ነው ያየኋት፣ ሁለት ሺህ አምስት ዓመተ ምህረት እዛ በኋላ ባረፈችው ሁለት ዘጠኝ ነው አራትን አመታት ግን አላየኋትም ነበረ። ጤና ችግር ስለገጠማት ብቻውንም መንቀሳቀስ ስለማትችል አላገኘኋትም ነበረ። በመኪና ውስጥ ድረስ እንዲያስገብልኝ ጥያቄ ባቀርብም ፈቃድ አላገኘሁም። መምጣት ትፈልጋለች፣ ግን ግቢ ውስጥ እዛ ቤት የምንገናኝበት ድረስ መኪናው እንዲገባ ከመኪና መውረድ ስለማትችል ጥያቄ ባቀርብ ተቀባይ መስል አላገኘ እንዲስላሉኝ ወይም ደግሞ በቢሮክራሲ ዛሬ ነገር ሊቆይና ያለን በምክንያት አይፈቀደልኝ ስለቀረ ያው እንኳን አራት አመታት ያህል ከመብርኳ በፊት አላየኋትም ነበረ እና መጨረሻ መጨረሻ ነገሩም አብሮን ታሰ የነበሩ ሰዎች ናቸው። በወቅቱ አብረውት ከታሰሩት መካከል ስለ ሁኔታው አንዱን እስረኛ ጠይቄው ነበር። የባህሉ ሀዘን ከባድ ነበር ብሎናል። ለወትሮ አንድ እስረኛ ሀዘን ሲገጥመው ለማጽናናት ተብሎ የተዘጋጀ ቦታ ላይ የምናጽናናበት ጊዜ ከሶስት ቀናት አይበልጥም ነበር። ካፒቴን ባህሉ ታዲያ የእናቱ ማረፍ ካረዳ ነው በኋላ ለአንድ ወር ያህል ጠዋት ጠዋት እየወጣ እዚያችው ቦታ ላይ ይቀመጥ ነበር። ሀዘኑ በጣም ከባድ ስለነበርም ስሜቱ ሌሎቻችንም ላይ ተጋብቶብን ነበር። ይህንን ሁኔታ ማስታውሼ ካፒቴን ባህሉን ጠይቄዋለሁ። ከባድ ያደረገው ነገር እናት፣ ለሁሉም ለእያንዳንዱ ሰው እናት መቼም እናት ነች። ምንም የእኔ እናት ልዩ ነች ማለት አልችልም። እያንዳንዳችን ለራሳችን እናቶቻችን ልዩ ናቸው እና ለሌላው ሰው የሚኖረኝ ፍቅር የተለያየ ባህሪን በመልካም ሁኔታ ቀርጻኝ የኖሮች እናቴ ነበረች። እወዳታለሁ በጣም ተወደኛለች። ባገኛት ደስ ይለኝ ነበረ፣ ግን የሚጸጥተኝ እሷ አንድ ቀን ልጄ ይመጣል ተስፋ ታደርግ ነበረ። ልጄ በተለይ መስከረም ላይ ብዙ እስረኞች በሚፈቱ ጊዜ ተስፋ ታደርግ ነበረ። እኔ ግን ያ ተስፋ እንደማይሆን አውቅ ስለነበረ፣ በወቅቱ ማለት ነው የሚፈቱት ምን አይነት ሰዎች እንደነበሩ ስለማውቅ ብዙም ተስፋ እንዳታደርግ እፈልግ ነበረ የሚጸጥተኝ በጣም እንደምታኝ እርግጠኛ ሆና ትኖር ነበርና በጣም ትንሽ ቀን ሲቀራት ነው እንግዲህ አሁን የተፈጠው እንግዲህ፣ አንድ አመት ሆኗታል አርፋ። የሚጸጥተኝ ማግኘት አለመቻሌ አዘኔንም ከባድ ያደረገው ብዙ ጊዜ ደክማ ተመላልሳ ጠይቃኝ ግን መጨረሻ ላይ ልታኛ ባለመቻሉ ብቻ ሁልጊዜም ይቆጨዋል። ወደ እስር ቤት ሲገባ እድሜው ሀያ ስድስት ነበር። አስራ ሶስት አመት በእስር አሳልፎ ነው የወጣው። አሁን ወደ አርባ አመት እየተጠጋው ነው። በእስር የቆየህበት ጊዜ የተቃጠለ ነው ብለህ ትቆጫለህ ወይ? ብየዋለሁ። የተቃጠለ ነው ለማለት አልችልም። ምክንያቱም አሁን ካለው ከውጤቱ አንጻር ስናየው ክም አንዳንድ

አሁን ግን አብዛኛው ህዝብ አይቆጣል። እዚህ የባከነ ጊዜ አይደለም እነሱ ለማባከን ቢመኩርም፣ እኔ ግን ጊዜም እስር ቤት ቢኖርም በማንበብ ራሴን በደንብ በማጽናናትና በብርታት እንድኖር ጽናት እንድኖርም በማድረግ አሳልሸዋለሁ። እና ግን ባልታሰር የመርጥ ነበር። ባልታሰር እና እዛ ሁኔታ ውስጥ ባልኖር ደስ ይለኛል። በተለይ ደግሞ አሁን ካየት ውጤት አንጻር ሳየው ጅም አንድ ነገር ለማግኘት የተወሰኑ ሰዎች ዋጋ ሊከፍሉ ይችላሉ። ግን በዛ በተከፈለ ዋጋ ውስጥ ግን የሚገኘው ውጤት ነው አውትካምስ ሚያገን በጣም ጥሩ ነው ብዬ አስባለሁ። በሀይሉ ከእስር ሲፈታ እናቴን ባላገኛትም የእናቴን ጓደኞች እየሄድኩ አየኋቸው። ሀዘኔን ከእነርሱ ጋር ተጋራሁ አለኝ እና የእናቴን ጓደኞች በጣም አርጭጠው አግኝቻቸዋለሁ። እነዚህ እልል ነው እያሉ መሬት ሲስሙ ነበር የነበረው። ገና ሲያዩኝ መሬት ነው ድፍት እያሉ መሬት ሲስሙ የነበሩና ከፍተኛ ደስታ የሚሰማቸው በጣም መግለጽ ከሚችለው በላይ ነው። በእንባና በለልታ ነበር ደስታቸውን ሲገልጹልኝ ነበር። ያደኩባት ከተማ የአለም ጤና ሕዝብ የዝዋይ የመቂ አለም ጤና አካባቢ ያሉ የገጠር ከተማ ነዋሪዎች በአጠቃላይ ብዙ ሕዝብ ወጥቶ ነው እና የተቀበለኝ እንደዚህም አይነት አቀባቢ ይኖራል ብዬ አስቤ አልነበረም እና የአለም ጤና ሕዝብ ለዝዋይ ለመቂ እንደዚሁም ደግሞ ለአለም ጤና መድኃኔዓለም ቤተክርስቲያን ቀሳውስ እና አገልጋዮች በአጠቃላይ ዛናይን ለማቅረብ ፈልጋል። በሀይሉ ከእስር ሲፈታ መሬት የምትስብ ተንበርክካ የምታነባ ሴት ፎቶ በማህበራዊ ሚዲያ ላይ ተሰራጭቷል። ለአንድ አመት በሳምንት ሁለቴ ዝዋይ እየተመላለሰች የእናቴን ሀዘን ያጽናናችኝ ማሜ የተባለች እህቴ ናት። እኔም ዛሬ ተፈታው እያለች ስታነባን ያየሻት ብሎኛል። በሀይሉ ለወጣቶች መልእክት አለው። ባልፎ በተለያየ ቦታ ላይ የሚከሰቱ እጅግ ደስ የማያሰኙ ነገሮች አሉ። በየቦታው ላይ ግጭት እየተስተዋለ ነው ያለው። ከዚህ በፊት ያልነበረ ግጭቶች በሀገራችን እያየን ያለ ነው። ይሄ እጅግ አሳዛኝ ነው። ብዙ ደም ፈሷል። ብዙም ለመስማት የሚከብዱ ሁኔታዎች እየተፈጸሙ ነው ያሉ። ስለዚህ ወጣቱን ሀገሪቷ እንድትረጋጋ የግድ መስራት መቻል አለብን። አገር እንድትኖር የግድ በእኛ ላይ ከፍተኛ ኃላፊነት አለብን። ስለዚህ ብዙዎች የሞቱት ደማቸው የፈሰሰው እና ከዚህም በፊት በተለይ ወደኋላም ሄደን ሌሎች ታሪኮችን ብናይም ሰዎች መስዋዕትን የተካፈሉት አገር ለመጠበቅ ብለው ነው። ስለዚህ አገራችንን በመግባባት ያለን ልዩነቶች በጣም ሰላማዊ በሆነ መንገድ በመግለጽ መፍታት እንችላለን። ለትንሹም ለትልቁም አይነት ጥያቄዎች ደማፋሳሽ ሁኔታዎች ውስጥ መፍጠር የለብን። ስለዚህ ጥያቄዎች ካሉን የተለያዩ ነገሮች ካሉን በሰላማዊ መንገድ እየጠየቅን መፍትሄ ማግኘት የምንችልበትን ሁኔታ መፍጠር አለብን። ለውጦች ሁልጊዜ አንድ ጊዜ አይመጡም እና በጊዜ ሂደት የሚፈቱ ችግሮች ሊኖሩ ይችላሉ ብዬ አስባለሁ። አሁንም አንድ ላይ ተባብረን ሁላችንም በምንም አይነት ሃይማኖታዊም ሆነ የዘር ልዩነት በመሀላችን ሳይኖር ኢትዮጵያዊነታችንን ብቻ ይዘን አንድ ነገርን አስበን ብቻ ለሰላም እንድንሰራ በየ አካባቢያችን ያሉ ችግሮችን በመፍታት አገሪቷ ወደ ተረጋጋ ሁኔታ እና መልካም ወደ ሁኔታ ውስጥ እንድትመለስ መክራቸዋሉ። እና ለሁሉም ነገር ሰላም ወሳኝነት ስላለው ሰላማችንን እናስቀድምላለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።